የጀርመንና የጋና ፕሬዚዳንቶች ከዚህ ቀደም በተለያዩ ደረጃዎች ሲያገለግሉ ከአስር ዓመታት በላይ ይተዋወቃሉ፣ የቅርብ ጓደኞችም ነን ይላሉ። በጋና ለጀርመን የሚሰጠው ክብር ከሌሎች የአፍሪካ ሀገራት ከፍ ያለ ነው። ጀርመን በዓለም ላይ ካሉ ሀገራት ይበልጥ ተወዳጇ ናት። በጋና አራት ጊዜ ስልጣን በሰላማዊ መንገድ የተሸጋገረባት ለሕግ የበላይነት እና ለዲሞክራሲ መቆሟን በግልጽ ያሳየችው ጋና ከአፍሪቃ ለመዋለ ንዋይ ፍሰት እጅግ የተሻለ ማዕቀፍ የምታቀርብ ሲሉ የጀርመን ፕሬዝደንት ፍራንክ ቫልተር ሽታይንማየር አወድሰዋታል። ሽታይንማየር ከትናንት በስቲያ አክራ ውስጥ ከጋናው ፕሬዝዳንት አኩፎ አዶ ጋር በሰጡት ጋዜጣዊ መግለጫ ላይ እንደተናገሩት ከጋና መንግስት ጋር የተፈራረሙት ስምምነት ሀገሪቱ እስከዛሬ ላከናወነቻቸው ተግባራት ክብር የሚሰጥ ነው። አሁን የተፈራረምነው የጋና እና የጀርመን የለውጥ አጋርነት ስምምነት ሰነድ እዚህ ጋና ውስጥ ባለፉት ዓመታት የተሰራውን እና በመሰራት ላይ ያለውን በጣም እንደምናከብር እንዲሁም ጋና ከሌሎች የአፍሪካ ሀገራት ጋር ስትነጻጸር በጥሩ ጎኗ የምትለይ መሆኗን የሚያሳይ ነው። ጋና ከጀርመን ጋር የለውጥ አጋርነት ስምምነት በመፈራረም ሶስተኛዋ የአፍሪካ ሀገር ናት። በማገባደድ ላይ ባለነው በ2017 ጀርመን ከኮት ዲቯር እና ከቱኒዚያ ጋር ተመሳሳይ ስምምነቶችን ተፈራርማለች። ይህ ስምምነትም በቅርቡ ጀርመን ባስተናገደችው የቡድን ሀያ ጉባኤ ላይ ያስተዋወቀችው ኮምፓክት ዊዝ አፍሪካ የተባለው መርሃ ግብር አማራጭ ተደርጎ ሊታይ ይችላል። ትኩረቱም ታዳሽ የኃይል ምንጮችና መሰረተ ማት ነው። ጀርመን ለጋና የምትሰጠው ብድር 100 ሚሊዮን ዩሮ ነው። ከዚህ ውስጥ 85 በመቶ በጣም ዝቅተኛ ወለድ የሚያስከፍል ነው። ሃይደርን ለመሳሰሉ ከፍሳሽ ቆሻሻ ኤሌክትሪክ የሚያመነጭ ባዮጋዝ ለሚያመርት ድርጅት ባለቤቶች ይህ ትክክለኛ አሰራር ነው። ጋና ከጀርመን እነዚህን የመሳሰሉ የፋይናንስ አማራጮችና ውረታዎች ያስፈልጓታል። ምክንያቱም የሀገር ውስጥ ባንኮች ለሚያበድሩት ገንዘብ የሚያስከፍሉት ወለድ ከ30 እስከ 40 በመቶ ይደርሳል። ሃይደር አነስተኛ ወይንም መካከለኛ ከሚባሉ ድርጅቶች የትኛዎቹ ይህን መሰሉን የባንክ ብድር የመውሰድ አቅም ሊኖራቸው እንደሚችል አላውቅም ይላሉ። እናም ከሽታይንማየር ጋር ወደ ጋና ከሄዱት 18 የትላልቅ የጀርመን ድርጅቶች መሪዎች ብዙ ነው የሚጠበቀው። የጋናው ፕሬዚዳንት አኩፎ አዶ ከመለመን ወይንም የአውሮጳ ግብር ከፋዮችን ገንዘብ በቋሚነት ከመውሰድ ይልቅ ሁለቱን ወገኖች ተጠቃሚ የሚያደርግ አጋርነት እንዲፈጠር ይፈልጋሉ አሉ። ደጋግመው እንደሚናገሩትም ጋና ወርቅ፣ ካካዋና ነዳጅ ዘይት ብቻ አይደለም ያላት ይልቁንም መስራት የሚችሉና ስራም በጥድፊያ የሚያስፈልጋቸው ወጣቶችም ጭምር እንጂ። ይህ መንግስታቸው በዋነኛነት የሚያሳስበው ጉዳይ መሆኑን ለሽታይን ማየር ነግረዋቸዋል። እንደምታውቁት ትምህርት መንግስቴ ቅድሚያ ትኩረት የሚሰጠው ጉዳይ ነው። የጋና የንግድ ተቋማት በትምህርት ላይ በከፍተኛ ደረጃ እንዲወርቱ እንፈልጋለን። ምክንያቱም የሰራተኛውን ኃይል አቅምና ብቃት ለማሳደግ እንፈልጋለን። የጋናው ፕሬዝዳንት የጀርመን ኢኮኖሚ ስኬት ምሰሶዎች መካከለኛ ገቢ ያለው ጠንካራ ህብረተሰብ፣ በተለይ በታዳሽ የኃይል ምንጭ ዘርፍ እጅግ በጣም ጥሩ የሆነ ቴክኖሎጂ እና እጅግ በጣም ጥሩ የሙያ ትምህርት መሆናቸውን ያስረዳሉ። እነዚህ ለጋናም በሚገባ ይሰራሉ ያሏቸው ተሞክሮች በእርሳቸው አስተያየት ምናልባትም ከዓለም የተሻሉ ናቸው። አዶ ጋና ውስጥ በሚገኙ 216 ወረዳዎች ፋብሪካዎች የመገንባት እቅድ አላቸው። ከልማት እርዳታ ጥገኝነት ለመላቀቅ መነሳታቸው ደግሞ በጀርመናውያን እንግዶቻቸው ዘንድ ጥሩ ተቀባይነት አግኝቷል።